ኢትዮጵያና ኤርትራ የሁለት ጎረቤታሞች ታሪክ፣ ሰሞነኛው ውይይት ዛሬን ይቀጥላል። መሰንበቻውን የኢትዮጵያ አየር መንገድ በመጀመሪያ በረራው መግባቱን ተከትሎ አስመራ የታየው ታላቅ የደስታ ስሜትና ከዚያ ቀደም ብሎ በኢትዮጵያ የሆነው በሁለቱ ጎረቤት ሀገሮች የኢትዮጵያና ኤርትራ ጉዳይ አዲስ ምዕራፍ ከፋጅ ተደርጎ ተወስዷል። የተፈጠረውን ሁኔታ ምንነትና የቀጣዩን ሂደት አቅጣጫ ጨምሮ በርከት ባሉ ጭጦች ዙሪያ የታሪክ ምልከታ ለመፈንጠድ የታለመ ተከታታይ ውይይት ነው። አሁን የሚቀጥለው አሉላ ተወያዮቹን አስተዋወቀህን ትመራለን። አመሰግናለሁ ቆንጂት። ተወያዮቹ በኢትዮጵያና ኤርትራ ጉዳዮች ላይ ሰፊ ጥናት ያካሄዱ የታሪክ ምሁራን ናቸው። ቀደም ብለን በመግቢያችን እንደጠቀሙ ነው፣ ፕሮፌሰር ገብሩ ታረቀኝ ቀደም ሲል በዚህ በዩናይት ስቴትስ የኒውዮርክ ስቴት ዩኒቨርሲቲ ለረጅም ዓመታት በታሪክ መምህርነት ያገለገሉ የታሪክ ምሁርና የግጭቶች ጥናት ባለሙያ ናቸው። በአዲስ አበባ ዩኒቨርሲቲ በመምህርነት በተለያዩ ኃላፊነቶች አገልግለዋል። ፕሮፌሰር ሹመት ሺሻኝ በተመሳሳይ በዩናይት ስቴትሱ የክሪስቶፈር ኒውፖርት ዩኒቨርሲቲ ለረጅም ዓመታት በታሪክ መምህርነት አገልግለዋል። በአሁኑ ወቅት በዩናይት ስቴትስ ዓለም አቀፍ የትምህርት ፕሮግራም አማካኝነት ባህር ዳር ዩኒቨርሲቲ በምርምርና በማስተማር አገልግሎት ላይ ይገኛሉ። ፕሮፌሰር ተከስተ ነጋሽ ኤርትራዊው የታሪክ ፕሮፌሰር እሳቸውም በኤርትራ ጉዳይ በርካታ ጥናቶችን ያቀረቡ የምርምር ስራዎችን የሰሩና መጽሐፍትም የደረሱ ናቸው። ይልቁንም ደግሞ በጣሊያን ወረራ ጉዳይ ላይ በቀዳሚነት የሚጠቀሱ ናቸው። ከትላንትናው ምሽት ዝግጅታችን ነው የምንለጥቀው። አሁን ወደ ውይይት ፕሮፌሰር ተከስተው ደርሶ ነው የምመጣው ይበልጡን የጦርነት አዝማሚያ ይታይበት የነበረ ሰላም አልባ የፍጥጫ ዘመን የሀያ አመታት ጉዞ ከፊል በእፎይታና እንደ ተመለከትነው በደማቅ አቀባበልና በትኩስ ስሜት የተደመደመ ይመስላል። ነገር ግን ቀጣዩ ምዕራፍ በተጨባጭ ምንድን ነው የሚለው ላይ በእርግጥ የሚታወቅ አይመስልምና ሙያዊ እይታችሁን ብትፈነጥቁ የሁለቱ ሀገሮች በስምምነት ደረጃ እንደ መንግስታት የሚያደርጓቸው ስምምነቶች እንዳሉ ሆነው የፖለቲካ የማህበራዊ ሕይወት ሌሎችም የሁለቱን ሀገሮች እጣ ፈንታ የሚመለከቱ ጉዳዮች ወዴት ሊያመሩ ይችላሉ ከወዲሁ መተንበይ ይህ ቢሆን ይሄ ሊከተል ይችላል ማለት ይቻል ይሆን? ፕሮፌሰር ተከስተ የኔ አቋም ከመጀመሪያ በኤርትራና በኢትዮጵያ ምንም ልዩነት መኖር የለበትም፣ ኤርትራና ኢትዮጵያ አንድ ህዝብ ነው የሚል አቋም ነው የነበረኝ በሱ ባለፉት ሰላሳ ሰላሳ አምስት አመታት አሁን በመመልከት ላይ ያለሁት ያው ነው። ይሄ ድሮም ያምንበት ነገር አሁን ፕሬዚደንት ኢሳያስ አምኖ ግብር ላይ እየተረጎመው ነው ግን እዚህ ላይ አንድ ነገር አለ። ኢሳያስ እስካሁን ድረስ የኤርትራ ፕሬዚደንት ነው። ከስልጣኑ ለማንኛውም ሰው ለማካፈል አይፈለግም። ኤርትራ የእርሱ በኪሱ ያለች ንብረት ነች። እና አሁን ኤርትራውያንና ኢትዮጵያውያን አንድ ህዝብ ነው ብሎ ሲነሳ፣ እንደኔ አስተያየት እሱ የሚመኘው በኢትዮጵያ ድሮ በሺ ዘጠኝ መቶ ዘጠና ይጫወተው እንደነበረ እንዲጫወት ነው እንግዲህ ይህ ማለት ምንድን ነው? ልክ የእሱ ረዳቶች የእሱ ድርጅት በኢትዮጵያ ውስጥ ልክ ከጦርነቱ በፊት የነበረውን መብት እና የነበረውን ይሄ የበላይ ሁኔታ እንዲጠበቅለት ሊሞክር ነው። እዚህ ላይ እንግዲህ ኢሳያስ ያልተገነዘበው ነገር አለ። እሱ ደግሞ ኢትዮጵያ በጣም ተለውጧል። ባለፉት ሀያ አመታት በኢትዮጵያ ውስጥ የተካሄደው ለውጥ ስር ነቀል ነው ለማለት ይቻላል። በሱ አንጻር ኤርትራ ወደ ኋላ ነው የተመለሰችው እንጂ ወደፊት አልገፋችም። እና ይሄ ኢሳያስ በሚቀጥሉት ወራቶች፣ በሚቀጥሉት ጊዜ ኢትዮጵያ ውስጥ ሊመኘው የነበረውን ነገር ሊያገኝ አይችልም። ይህ የተለየ የተለየ ጥያቄ ነው። እንደ እኔ አስተያየት የኢትዮጵያና የኤርትራ ጉዳይ፣ የኢትዮጵያና የኤርትራ የሰላም መንፈስ እንዴት መቀጠል አለበት፣ እንዴት ሊቀጥል ይችላል የሚለው ጥያቄ ቁልፉ ያለው በኢትዮጵያ ነው። የኢትዮጵያ ፖሊሲ በኤርትራ እና በኤርትራውያን ምንድን ነው? ኤርትራውያን እንደ ድሮ ወደ ኢትዮጵያ መጥተው ያለምንም ፓስፖርት በአይደንቲቲ ካርድ በማንነት ወረቀት ብቻ ይዘው ለመንቀሳቀስ ይችላሉ ወይስ አይችሉም? የኢትዮጵያ መንግስት ኤርትራውያኖች እንደ ኢትዮጵያውያን ነው የሚያያቸው ወይስ እንደ ሌላ ሀገር ዜጋ ነው የሚያያቸው? ይህ ነገር፣ እነዚህ ጥያቄዎች የሚወሰኑት በኢትዮጵያ ነው፣ በኢትዮጵያ ውስጥ ነው የሚወሰኑት እና እንዴት እንደሚወሰኑ ወሳኝ ነው ለሚቀጥለው በኤርትራና በኢትዮጵያ መካከል ለሚኖረው ግንኙነት። እንደ እኔ አስተያየት የኢትዮጵያ መንግስት የኢትዮጵያን ሕዝብ ምኞት ገብቶት ምኞታቸው የሚያራምድ ከሆነ ከአሁኑ ጀምሮ ለኤርትራ ሕዝብ ያለው ግንዛቤ ልክ እንደ ኢትዮጵያዊ ዜጋ አድርጎ ማየት የሚያስችለው ግንዛቤ መሆን አለበት። ይህ ከተደረገ በኤርትራ በኩል ሊከሰት የሚችል የኢሳያስ የእኔ አቅላለሁ የሚል ፖለቲካ ወደፊት ሊራመድ አይችልም። መልካም፣ ሌላ ጥያቄ እንዳነሳ እያደረጉኝ ነው። ፕሮፌሰር ተከስተ ፕሮፌሰር ገብሩ ወደ እርስዎ ልምጣ። የሁለቱን ሀገሮች መጪጣ ከድንበሮቹ ባሻገር ሊፈጠር የሚችለውን የህዝቡን ህይወትና ኑሮ በሚመለከቱ ጉዳዮች ላይ ሊከሰት ይችላል። የቱ ሁኔታ ደንቃራ ሊሆን ይችላል? የትኞቹ ሁኔታዎች ይበልጥ ሊያቀላጥፉት ይችላሉ ሲላሉ። መልካም እንግዲህ ግንኙነቱ ገና ጀመሩ ነው። የኢትዮጵያ አየር መንገድ ስራውን ጀምረዋል። በቅርቡ ደግሞ በምድር የአውቶቡስ እንቅስቃሴ እንደሚደረግ ሰምተናል። ይህንንም ወደ አሰብ የሚወስደውን መንገድ በቅርብ እንደሚከፈት ሰምተናል። እነዚህ በጎ ስራዎች ናቸው፣ መንደርደሪያዎች ናቸው፣ አስፈላጊም ናቸው። አሁን ተከስተ ካለው አንድ ሁለት ነጥብ ላንሳና የምንለይበትን ላመልክት። አሁን የተጀመረው ነገር ቁልፉ በአጠቃላይ ኢትዮጵያ ውስጥ ነው ያለው። ቁልፉን የያዘችው ኢትዮጵያ ነች። አልስማማበትም። ሁለቱ የተለያዩ የፖለቲካ ስርዓቶች አሏቸው። የኢትዮጵያ የፌዴራላዊ መንግስት አለ። ፌዴራል፣ የፌዴራል ስርዓት ደግሞ ያለ ዴሞክራሲ የማይታሰብ ነው። ነገር ግን በአተገባበሩ ተበላሽተዋል። የእሱም መበላሸት ዶክተር አብይን የመሰለ መሪ ቁንጮ ላይ አስቀምጠዋል። ኤርትራ ያለው ተከሰም ጥሩ አድርጎ ገልጾታል። በፊት በአንድ አባገለን የሚመራ በህግ የማይመራ በህግ የማይገታ መንግስት ነው። ግን ግን እነዚህ ሁለት ሎላውያን ሀገራት ናቸው። ሁለት ሎላውያን ሀገራት ናቸው። አሁን የሚደረገው ድርድር የእርቅ መንገድ የተጀመረው በሁለት ብሔረ መንግስታት ልንላቸውን ይችል ይሆናል ነው። ስለዚህ ሰጥቶ መቀበልን ግንዛቤ ውስጥ የሚያስገባ ነው። በሁለት ልዑላዊ መንግስታት ማለት ነው። ወደንም ጠላን፣ ኢሳይያስ አምባገነን ይሁን አይሆን እሱ የኤርትራ ህዝብ ጉዳይ ነው። ኢሳይያስን ማግለል፣ ኢሳይያስን ማስወገድ ወይስ ኢሳይያስን አቅፎ መቀጠል የኤርትራውያን ጉዳይ ነው። ኢትዮጵያ ካለው አመራር ጋር ካለው መንግስት ጋር መደራደር ብቻ ነው የምትችለው። እኩል የሁለት እኩል መንግስታት ጉዞ ነው የተጀመረው እና ይህንን ላስረግጥበት እወዳለሁ። በአንድ በኩል ተከስታ በተከስታ ያነሳት አንድ ጥሩ ነጥብ ደግሞ ይሄ የተጀመረው ጉዞ ጉዞ ኢሳያስን ተመልሶ ሊመታው እንደሚችል ለማስገንዘብ እወዳለሁ። በአንድ በኩል ሀያ አመት የፎከረበት ባድመ ወይም ሞት እንደማለት ይሆን እሱ ደጋፊዎች አንበሳ ነው ለማንም ያልተንበረከተ አሜሪካን ጨምሮ ሀገር ወዳድ ወደር የሌለው መሪ የሚሉትን አጎባዮች ያጠናክርለታል በአብዛኛው የኤርትራ ህዝብ ግን ፍትህ ነው የሚፈልገው ነጻነትን ነው የሚፈልገው እድገትን ነው የሚፈልገው የኑሮ ለውጥን ነው የሚፈልገው። ከጎረቤቶቹ ጋር በሰላም ለመኖር ነው የሚፈልገው። እዚህ ያሉት የኤርትራ ኢትዮጵያ ውስጥ ያሉት ወጣት ስደተኞች ህዝብ ለህዝብ የሚል እንቅስቃሴ ጀምረዋል። ጥሩ መሰረት ጥለዋል። እነሱ ከዚህ አመንጥቀው እንደ ተቃዋሚዎች ሆነ ምንም የሚወጡበት መንገድ ሊመጣ ይችላል። ተስፋዬም ይሄ ነው፣ የኢትዮጵያ ወጣቶች አብሯቸው እንዲጓዙ እነሱ ያነሱትን መርህ ጥያቄ አቅፈው ከእነሱ ጋር ተባብረው እጅ ለእጅ ተያይዘው አሁን የተጀመረውን እንቅስቃሴ ቢያዳብሩት የሁለቱን ህዝቦች መቀራረብ፣ መወዳጀት፣ አብሮ መኖር በቀላሉ ሊያመጣ ይችላል የሚል ግምት አለኝ። እንድ ቀደም ብላ የተነሳችው ደግሞ ተከስቶ ነው ያነሳት ልመለስባት ትፈልጋለሁ። ይሄም ህወሓት ትግራይ ነው፣ ትግራይ ህዝብ ደግሞ ህወሓት የሚለው መሰረት የሌለው በጽንሰ ሀሳብም በሆነ በታሪክ ምንም አይነት ድጋፍ የሌለው ዘይቤ ነው። ይህ ትግራይ ህዝብ ከሁለት ሺህ ዓመት በላይ ታሪክ ያለው ስልጣኔ ፈጣሪ ቋንቋ ፈጣሪ ብዙ ፈላስፋዎች የፈጠረ ህዝብ ነው። ህወሓት ግማሽ ምዕተ ዓመት እንኳ ህወት ህይወት የሌለው ድርጅት ነው። በታሪክ አጋጣሚ በምድረ ትግራይ የተፈጠረ ድርጅት ነው። ህወዓት ትግራይ ሆኖ አያውቅም፣ ትግራይም ሊሆን አይችልም። እንዴ በሌሎች ድርጅቶች እኮ ገብተን ለዴሞክራሲ ለፍት የታገልን የትግራይ ልጆች አለን። እኔ በበኩሌ የሀፓ አባል ነበር፣ ብዙዎቹም ነበሩ። በኢድህ ገብተው የታገሉ ብዙ የትግራይ ልጆች ነበሩ እና የህወዓት አባል ባለመሆናቸው ትግራይነታቸውን ያስነጥቃቸዋል እንዴ? አሁን እኮ የትግራይ ሕዝብ የሚገፋው የሚገፋው ያለው ከህወዓት ጋር ተጠግተው የትግራይን ሕዝብ ከህወዓት ጋር እያያያዙ ሲያቀርቡ በመቆየታቸው ነው። ህወዓትም ራሱ ትግራይና ህወዓትን አጣብቆ ሁለቱ ያንድ ሳንቲም ገጽታዎች ናቸው እያለ በመስበኩ አሁን ህወዓት ከስልጣን ገለል በሚደረግበት ጊዜ የትግራይ ሕዝብም በያለበት እየተገፋ ነው ባልበላበት ባልጠጣበት ምንም በደል ባላደረሰበት ሁኔታ እሱ እየተገፋ ነው ተጠያቂው ህወዓት የሚባለው ድርጅት ነው ይሄንን ማስረገጥ ይኖርብናል አመሰግናለሁ አመሰግናለሁ ፕሮፌሰር ገብሩ ሌላ ጥያቄ ለፕሮፌሰር ሹመት ከማንሳቴ በፊት በልዩነት ያነሱት ሀሳብ አለ ፕሮፌሰር ገብሩና ፕሮፌሰር ተከስተ ለእርስዎ ድልስጥ ከገብሩ ጋር ባልስማማም ምክንያቱ ፕሬዚደንት ኢሳያስ ያለው በትግርኛ በደንብ የተናገረው የኤርትራ ህዝብና የኢትዮጵያ ህዝብ ሁለት ህዝብ ነው ብሎ የሚያስብ ሰው ሀቁን የሳተ ነው ነው ያለው። እና ልክ ኢሳያስ ያለው እኔም ከዚህ በፊት ለብዙ ዓመታት ያመንኩበት ነገር ነው። በኢትዮጵያ ህዝብና በኤርትራ ህዝብ ልዩነት የለም፣ አንድ ህዝብ ነው እና ይህ ከሆነ ኢሳያስ ያለው የኢትዮጵያ መንግስት በዚሁ ግንዛቤ መንቀሳቀስ ይችላል፣ መንቀሳቀስም አለበት በዚሁ ግንዛቤ ሲንቀሳቀስ የኤርትራ ሕዝብ አሁን በኢትዮጵያን ኤርላይንስ በከፈተው መንገድ እየበረረ መጥቶ አዲስ አበባ ሲቆም እንዴት ነው የሚታየው? የህዝብ ኢትዮጵያዊ ነው ወይስ የሌላ ሀገር ዜጋ ነው? እዚህ ላይ ያለው የእኔ ጥያቄ እና በዚሁ ምክንያት ነው ቁልፉ የኢትዮጵያና የኤርትራ የመጪው ሁኔታ እንዴት እንደሚሆን የሚወስነው የኢትዮጵያ ፖለቲካ ነው። የኢትዮጵያ በኤርትራ ያለው አቋም ነው። እዚህ ላይ ለማለት የምፈልገው ያ አሁኑ አዝማሚያ በጣም ጥሩ ነው። ብዙ ተስፋ የሚሰጥ ነው። ቢሆንም ሕዝብ ያላሳተፈ ሂደት ነው እና ዘላቂ እንዲሆን የኢትዮጵያ ሕዝብ በዚሁ በኤርትራና በኢትዮጵያ ሰላም በመስፈን በሚ- በሚገኝበት ጊዜ ህዝቡ በይፋ መሳተፍ አለበት። የኢትዮጵያ መንግስት ህዝቡን የሚያሳትፍበት ዘዴ ማግኘት መፈለግ ይኖርበታል። መልካም። የግራና ቀኝ ሀሳቦች አንድ አረፍተ ነገር የማስገባት እሺ ያውል እዚህ ያሉት የኤርትራ ወጣት ስደተኞች በጀመሩት እንቅስቃሴ እዚህ አንድ ህዝብ ሁለት ሀገራት የሚሉትን መፈከር እዚህ አዲስ አበባ የጀመሩት እነሱ ናቸው። ኢሳይያስ በሚያስገርም መንገድ እዚህ መጥቶ ይችን ደገማት ከእነሱ ይንጠቃት ወይም ተከስተ እንዳለው ድሮም የሚያምንበት ነገር ከሆነ በጣም ጥሩ ነው ነገር ግን እኔ ከተከስታይ የምለየው እነዚህ ልዑላዊ የሆኑ ሀገራት መንግስታት ተስማምተው ሰላም ከተገኘ ወደ ኮንፌዴሬሽን ሊያመሩ ይችላሉ። ኮንፌዴሬሽን የላላ ህብረት፣ የላላ አንድነት ማለት ነው። ይህም የኤርትራ ልዑላዊነትና የኢትዮጵያ ልዑላዊነት በኩል ተከብሮ በኩል ተከብሮ በሁለቱ ፈቃደኝነት በተለይም ደግሞ በተለይም ደግሞ በሁለቱም አገራት ሬፈረንደም ተደርጎ የሁለቱም አገሮች ህዝቦች የሚፈልጉት መሆን ከተረጋገጠ በኋላ ለመጀመሪያ ያህል በአምስት አመት የኮንፌዴሬሽን ስርዓት ሊጀመር ይችላል። በአንድ ወገን በኢትዮጵያ መንግስት በኩል ብቻ የሚፈጸም አይደለም። ይህ የኔ እምነት ነው። መልካም። የሚያወያዩት ሀሳቦች ይቀጥላሉ። በዚህ ሰዓት ይህን ፕሮግራም የሚከታተሉ አድማጮቻችንም በያሉበት እንደሚወያዩ ተስፋ አደርጋለሁ። ፕሮፌሰር ሹመት እርስዎን የሚጠብቀው ጥያቄ ምናልባትም ወደፊት የሚያስኬደን ይመስለኛል። ቀደም ባሉት ነጥቦችም ላይ በአጫጭሩ አስተያየት ሊሰጡ ይችላሉ፣ ግን ዋናውን ቁልፍ ጥያቄ ገፋ አድርገን እንሂድ። ቀደም ብሎ በፕሮፌሰር ገብሩም በፕሮፌሰር ተከስተም በመጠኑ ተነክቷል። በኢትዮጵያ ውስጥ የሚታየው ይህ ለውጥ በምን መልኩ በኤርትራ ላይ ተጽዕኖ ሊያሳደር ይችላል የሚለውን ጥያቄ በሁለት መንገዶች እንዲመለከቱልኝ ላድርግ። ፕሬዚዳንት ኢሳያስ መረጃዎችን እንደምመለከተው ከሰባ አመት በላይ እድሜ ሆኗቸዋል። የሰባ ሁለት አመት ሰው ናቸው። እንደ ወጣትነታቸው ጊዜ ቀደም ብለው የያዟቸውን ጠንከር ያሉ አቋሞች ይዘው መዝለቅ የሚችሉበት ተፈጥሯዊ ሁኔታ አይኖርም የሚለውን ኤርትራ ውስጥ ነጻ የመገናኛ ብዙሀን የሉም። ምርጫ የለም። አለመኖሩንም እሳቸው ግልጽ አድርገው ነው የሚናገሩት። ነጻ የፍትህ ስርአት የለም። የተዳከመ የምጣኔ ሀብት ይዞታ አለ። በኢትዮጵያ ውስጥ ያሉ የሚባሉትን ችግሮች ለመለወጥ ቆርጦ የተነሳ አቋም በሚንጸባረቅበት ሁኔታ ኤርትራውያን ምን ይላሉ? በሀገራቸው በውስጥ ለውጥ እንዲመጣ የሚያደርጓቸው እንቅስቃሴዎች ምን አይነት ተጽዕኖ ሊያመጡ ይችላሉ? በኤርትራ መንግስት በኩል እንደዚህ ከፈት ያለውና ከኢትዮጵያ ጋር የቀረበ ግንኙነት የመፈለጉ ሁኔታ ጥያቄዎችንስ አያጠነክርም ወይ? ሁኔታዎች በሀገር ውስጥስ አይቀይርም ወይም ኤርትራ ውስጥ ምን አይነት ለውጦች ሊመጡ ይችላሉ? ፕሮፌሰር ሹመት እሺ አንደኛ፣ አሁን ይሄ የተጀመረው ለውጥ እንዲሰምር ከተፈለገ በኤርትራም በኢትዮጵያም በኩል የተረጋጋ ሁኔታ እንዲኖር ያስፈልጋል። የተረጋጋ ሁኔታ ካልተፈጠረ የኤርትራን ጉዳይ የኢትዮጵያና የኤርትራን ግንኙነት ጉዳይ የሌላ ፖለቲካ ቁማር መጫወቻ ከመሆን አይድንም። እና አሁን በተጀመረው ፈር እንዲቀጥል ከተፈለገ በተለይ የተረጋጉ መንግስታት እንዲኖሩት ያስፈልጋል። አሁን ትልቁ በኢትዮጵያ ውስጥ እየተካሄደ ያለው ለውጥ ከኤርትራ ጋር ላለው ግንኙነት እጅግ በጣም አበረታች ነው። ትውልዱም አዲስ ትውልድ ነው። ብዙውን ቁስል ሲያታም መኖር የሚፈልግ አይደለም። ፖለቲካ ላይ የወጡት ሰዎች ቅይጣቸው በርከት ያለ ነው። ዳይቨርስ ናቸው ማለት ነው። የመቻቻል የተሻለ ባህሪ አላቸው። ያለፈውን ለመርሳት አይቲንክ በተሻለ መንገድ ዝግጁ ናቸው እና ከኤርትራ ጋር የሚደረጉትን ውይይቶችና ግንኙነቶች ይሄ ያሳልጠዋል የሚል እምነት አለኝ። እንግዲህ ትልቁ ጥያቄ ያለው በኤርትራ በኩል ያለው ሁኔታ ለዚህ ይመቻል ወይ የሚል ነው። እርግጥ የፕሬዚደንት ኢሳያስ መንግስት አምባገነን መንግስት መሆኑን ሁላችንም እናውቃለን። በጣም ብዙ ድምጻቸው የተዘጋ የፖለቲካ ቡድኖች አሉ። ህዝቡም ፍላጎቱን በአደባባይ ለመግለጽ ያለው ዕድል እጅግ በጣም የተወሰነ ነው። ነገር ግን አሁን በተጀመረው እንቅስቃሴ ምክንያት እሳቸውም በዚህ በኩል ተስፋ ሲያዩ፣ በተለይ ደግሞ ቢፈልጉ እንኳን ሊገድቡት የማይችሉት አይነት ኃይል የግድ እየገፋ ሲመጣ ለመቆየት በስልጣን እንኳን ለመቆየት የተወሰኑ ለውጦችን ማካሄድ ያስፈልጋል። ልክ የኢህአዴግ በራሱ በላዩ ላይ እየተጫነ የመጣው ሀይል እንዲለወጥ እንዳስገደደው ሁሉ ይህ አሁን የተከፈተው እድል በኤርትራን በኩል ተመሳሳይ ጫና ሊፈጥር ይችል ይሆናል እና በዚህም ምክንያት የተወሰኑ በሮች ይከፈታሉ፣ የኤርትራ የፖለቲካ ምህዳር በዚያው አንፃር እየሰፋ ይሄዳል። ለውጡ ከኢትዮጵያ ጋር ያለው ግንኙነት የበለጠ እየሰመረ እና ኤርትራን ተዝጎም ተጠቃሚ እያደረገ ሲሄድ ምናልባት በኤርትራ መረጋጋትና በኤርትራ ፖለቲካ መስመር መስተካከል ፍላጎት ያላቸው ሀይሎች ሁሉ ለዚያ ሂደት ተባባሪ ይሆናሉ የሚል ተስፋ ነው ያለኝ። አንዳንድ ጊዜ እጅግ በጣም አስቸጋሪ ነው። እንደ ፕሬዚደንት ኢሳያስ ያለ ለብዙ ዘመናት በስልጣን ላይ የቆየ ሰው በዚህ እድሜ ለመለወጥ እድሉ ምን ያህል ነው የሚል ጥያቄ ሊነሳ ይችላል። እንግዲህ ምናልባት ይህንን በይሆናልን መልሰው የምንችለው በፍላጎት ሳይሆን ገፍቶ በመጣ ጫና ምክንያት በፖለቲካ ዓለሙ ለመቆየት ሰርቫይቫል ማለት ነው፣ የግድ የተወሰኑ ለውጦችን ማድረግ ይጠይቃል። የማይለወጡ ሰዎች አይቀጥሉም። ስለዚህ ያ ያ ቀመር ምናልባት እንዲለወጡ ሁኔታውንም እንዲያስተካክሉ ያስገድዳቸው ይሆናል። ሁለተኛ እኔ ምናልባት በኤርትራ በኩል ለመለወጥ ያለውን ፍላጎት የበለጠ ያበረታተዋል የምለው እጅግ በጣም አደጋ ናቸው ብለው በኢትዮጵያና በኤርትራ መካከል ለተደረገው የተበላሸ ግንኙነትን ኃላፊ ናቸው ብለው ይገምቷቸው የነበሩ የቀድሞ የህወሓት አመራሮች አሁን ድሮ የነበራቸው ስልጣን የለም። ህወሓት በትግራይ ላይ ያለው ጫና በነበረበት ሊቀጥል አይችልም። እርግጠኛ ነኝ። እስካሁን ድረስ እውነት የትግራይ ህዝብ ፍላጎት ሆኖ ሳይሆን ወደ ደምጠላም ህዝቡ ሌላ አማራጭ የለው፣ በላዩ ላይ የተጫኑ ኃይሎች ናቸው። እነሱን ተሸክሞ እንዲቀጥል ተገዷል። ያ ሁኔታ ግን አሁን ከጫንቃው ላይ በመውረድ ላይ ነው ያለው። ምንም እንኳን ህወሓት እንደ ድርጅት ቢቀጥልም እነዚህ አይነት አመራሮች ሳይሆኑ ከታች ልክ ኦፒዲዮ እንደሆነው በአዴን እንደሆነው የለውጥ ፍላጎት ያላቸው ወጣት ትግራውያን ወደ አመራሩ የሚወጡበት ታፍነው የነበሩትን የግድ ፈንቅለው እንደሚወጡ ተስፋ አደርጋለሁ በቅርብ ጊዜ። ያ ታዲያ ለሰመረ ግንኙነት አስተዋጽኦ ያደርጋል ነው የምለው። እና ይህንን ለማጠቃለል ያህል በኤርትራ በኩል ከፍተኛ የሆነ የፖለቲካ ተግዳሮት አለ። ያ አፋኝ የሆነ ስርዓት የግጭ ትንሽ መከፈት ይፈልጋል። ይህንን ከኢትዮጵያ ጋር ያለውን ግንኙነትም ቢሆን ለማሳካት ኢትዮጵያም ቢሆን ከአደጋው ወጥታለች ማለት አይደለም። ራዕይ ያለው አመራር ወደፊት እየወጣ ነው። ነገር ግን ሁኔታውን አስተማማኝ በሆነ መንገድ ለማዋቀር ጊዜ ይፈጃል አሁን ፊታችን ላይ ያለውን ብሩህ ተስፋ እያየን ነው፣ እንጂ ከኋላ ደግሞ የሚጎትቱ ብዙ ክስተቶች በቅርቡ እንደሚከሰቱ መቸም የሁላችንም ግምት ነው። አሁን እንግዲህ ይህ አመራር ያለበት ፈተና ይህንን በወቅቱ አስፈላጊውን ምላሽ እየሰጠ ይህን ደግሞ ዘላቂውን የፖለቲካ ዓላማ ወደ ዳር የማድረሱ ተግባር ላይ ነው እና እንደ አሁኑ ጅማሮ አበረታች ነው። በኢትዮጵያ በኩል ያለውን መረጋጋትም መልክ አስይዞ እንዲሁም ከኤርትራ ጋራ ያለውን ግንኙነት ወደ ተሻለ ዳር ያደርሰዋል የሚል ተስፋ ነው ያለኝ ነው መልካም ፕሮፌሰር ሹመት ፕሮፌሰር ተከስተ ወደ እርስዎ ልመለስ ይህንኑ የቀደመ ጥያቄ በኢትዮጵያ በሚታዩት ሁኔታዎች የተነቃቆ የሚመስሉት ፕሬዚዳንት ኢሳያስ ከዚህ ከደስታ ስሜት ጋር ወደፊት የሚያራምዱ ሁኔታዎች ላይም ለውጥ ለማድረግ ፈቃደኝነት ይኖራቸው የሚለውን ጥያቄ በግፊት ወይስ በፈቃደኝነት እድል ወይስ ፈተና አሁን ያሉት ሁኔታዎች ለፕሬዝዳንት ኢሳያስ ራሱ የሚከስቱት በኤርትራ ውስጥ ተጨባጭ ለውጥ እንዲመጣ ማድረግ የሚችሉትን ሁኔታ ይፈቅድላቸው የሆነ ወይ? ምንስ አይነት ሁኔታዎች ሊፈጠሩ ይችላሉ ይላሉ?